በሰሜን ኢትዮጵያ ጦርነት በህወሓት ታጣቂዎች ቁጥጥር ስር ወደ ነበረችው እና በአሁኑ ሰዓት በኢትዮጵያ መንግስት መከላከያ ኃይል ነጻ ከወጣች በኋላ ወደ መደበኛ እንቅስቃሴዋ መመለሷ ወደ ተነገረው ደሴ ከተማ ነው የምንወስዳችው። ዘጋቢያችን ኬኔዲ አባተ እዚያ ይገኛል። ባልደረባችን ኬኔዲ አባተ ስልክ የደወለው ሀብታሙ ስዩም ነው። ኬኔዲ ወቅታዊውን ሁኔታ ከሚያብራራበት ይጀምራል። እንግዲህ አሁን እኔ ያለሁት እንዳልከው በደሴ ከተማ ነው። እንግዲህ ደሴ ከተማ ከመግባቴም በፊት በህወሓት ኃይሎች ተይዘው በነበሩና ጦርነት ሲካሄድባቸው በነበሩ የሰሜን ሸዋ የአማራ ክልል ማለት ነው እንዲሁም የደቡብ ወሎ አካባቢዎች በአሁኑ ሰዓት ህወሓት በለቀቁባቸው ስፍራዎች የተለያዩ እንቅስቃሴዎች በመጀመር ላይ ነው የሚገኙት። ለሰሜን ሸዋ ለምሳሌ እንደ አጣዬ የመሳሰሉ ከዚህ በፊትም በበርካታ ግጭቶች የሚታወቅ ቦታ ነው። እንዲሁም ደግሞ እንደ ሸዋ ሮቢት ባሉ አካባቢዎች እንቅስቃሴዎች እየተጀመሩ መሆናቸውን እንደዚሁም በደብረሲና ከተማ ደብረሲና እንደ እንግዲህ የትራንስፖርት የሚያካሂዱ ሰዎች የሚያርፉባት ከተማም እንደመሆኗ አሁን ወደ እንቅስቃሴዋ እየተመለሰች መሆኗን ተመልክቻለሁ። ከዛ ባለፈ እንግዲህ ትናንት ምሽት አራት ሰዓት አካባቢ ነበር እዚህ ደሴ ከተማ የገባ ነው። በደሴ ከተማም እንግዲህ የተለያዩ እንቅስቃሴዎች እየተጀመሩ ነው ያሉት። በዛሬ እለትም በከተማው የገበያ ቀን እንደመሆኑ በርካታ ሰዎች በከተማው ሲንቀሳቀሱ ጠዋት አካባቢ ተመልክቻለሁ። ከደሴ ከተማ ከመውጣት በፊት ለስራ ጉዳይ ማለት ነው። እንዲሁም የሆቴል አገልግሎቶች እየተጀመሩ ነው ያሉት፣ ሙሉ በሙሉ ባይሆንም በተወሰነ መልኩ የሆቴል አገልግሎቶች ተጀምረዋል። ነገር ግን አሁንም ምንም አይነት እንቅስቃሴ ያልጀመሩ ያልተከፈቱ ሆቴሎች በጣም ብዙ አሉ። ያልተከፈቱ የግለሰብ ተቋማት በጣም ብዙ አሉ። ብዙዎች ከጦርነቱ ጋር በተያያዘ ከተማዋን ጥለዋትም ሄደው የነበረ እንደመሆኑ ብዙዎች እንቅስቃሴዎች አሁን ላይ ያልተጀመሩ ቢሆንም ነገር ግን ወደ እንቅስቃሴ እየተመለሰች መሆኗን ተመልክቻለሁ ማለት ነው። የማህበራዊ አገልግሎት ሰጪ ተቋማትም እንግዲህ በአብዛኛው ውድመት እንደደረሰባቸው ቢሆንም መብራት ለምሳሌ ከትናንት በስቲያ በደሴ ከተማ ተለቆ ነበር። የስልክ ኔትወርክ አገልግሎት አለ። የተወሰነ የሚቆራረጥ ቢሆንም ነገር ግን የኢንተርኔት አገልግሎት በከተማዋ አይገኝም። ከዛ ውጭ ባለ ግን ከተማዋ ቀድሞ ድባቧ ለመመለስ ጥረት እያደረገች መሆኗን ተመልክቻለሁ አብታሙ እንግዲህ ኬኔዲ አሁን ያለህበት ስፍራ ለበርካታ ሳምንታት በርካታ ሰብአዊና የንብረት ጥፋት የተከሰተበት እንደሆነም እየተነገረ ይገኛል አንተ ባየሃቸው ስፍራዎች በአጠቃላይ ደርሰዋል የሚባሉት ሰብአዊና እንዲሁም ደግሞ የንብረት ጥፋቶች እንዴት ስንስ አይነት መልክ አላቸው እንግዲህ ከተማውን ውጭ ውጩን ስትመለከተው ጉዳት የደረሰበት አይመስልም ነገር ግን ውስጥ ውስጡን ስትመለከት ነው በብዛት ጉዳቶችን የምታስተውለው ለምሳሌ ከሰብአዊ ጉዳት አንጻር በዛሬ እለት በብዛት ውጊያው ሲካሄድ የቆየበት በተለይም የህወሀት ኃይሎች ወደ ከተማዋ ከገቡበት ከህዳር አስር ጀምሮ በትንሹ ለአንድ ሳምንት ያክል ከፍተኛ ውጊያ ሲካሄድባት የነበረች የሀይቅ ከተማ አለች። ከደሴው በስተሰሜን ሰላሳ ኪሎ ሜትር አካባቢ ላይ የምትገኝ ከተማ ነች። በዚች ከተማ እንግዲህ ከፍተኛ ጉዳት መድረሱን ተመልክቻለሁ። በተለይ ከሰብአዊ ጥፋት አንጻር የሞቱ ሰዎች ቤተሰቦችን ማናገር ችያለው፣ እንዲሁም ደግሞ የአካባቢውን ሰዎች እንደዚሁ ማናገር ችያለው። ለምሳሌ በአንድ አካባቢ ጨረቃው መንደር ተብሎ በሚታወቅ በከተማዋ ዜሮ ሁለት እና ዜሮ አራት ቀበሌዎች ላይ የሶስት ሰዎች በአንድ ቤት ውስጥ ሞተው እዛው ግቢ ውስጥ እንደተቀበሩ ተመልክቻለሁ። የአካባቢው ሰዎች ይሄን ነግረውኛል። በሌሎችም እንደዚሁ የሞቱ ሰዎች መኖራቸውን ታዝቢያለሁ። የአካባቢው ባለስልጣናት እንደነገሩኝ እስካሁን ድረስ እንግዲህ ከተማዋ ከተለቀቀች አንድ ሳምንት አካባቢ ሊሆናት ነው እስካሁን እያጣሩ ቢሆንም እስካሁን ባላቸው ማጣራት አርባ ስምንት ሰዎች መሞታቸውን ነግረውኛል። አርባ ስምንት ንጹሐን ሰዎች ማለት ነው ህይወታቸው ማለፉን ማረጋገጣቸውን ነግረውኛል። ከዛ ባለፈ በርካታ በቤትና ንብረት ላይ የደረሰ ውድመትም አለ። በተለይ የግለሰብ ቤቶች፣ የንጹሐን ቤቶች በከባድ መሳሪያ የተመቱ እዛ አካባቢ በነንበረው ጦርነት ማለት ነው በከባድ መሳሪያ ተመተው የተጎዱ ቤቶችን በብዛት ተመልክቻለሁ። እንዲሁም ደግሞ የማህበራዊ አገልግሎት ሰጪ ተቋማትን ለምሳሌ እንደ ሆስፒታል የከተማውን ሆስፒታል፣ ትምህርት ቤት፣ ቴክኒክና ሙያን ጨምሮ ከፍተኛ ጉዳት ደርሶባቸዋል። በተለይ በተለይ ውስጥ ያሉ ማቴሪያሎች፣ ቁሳቁሶች እንደ ኮምፒውተርና ሌሎች ቁሳቁሶች የመሳሰሉ ሙሉ በሙሉ ሊባል በሚቻል ደረጃ ወድመዋል። ከዛ ባለፈ እንግዲህ የመንግስት አገልግሎት ሰጪ ተቋማትን በከፍተኛ ደረጃ መውደማቸውን ተመልክቻለሁ። ብዙዎቹ የመንግስት አገልግሎት ሰጪ ተቋማት የመረጃ የሚባል ነገር የላቸውም ማለት ይቻላል። እንግዲህ ከዚህ በኋላ ያላቸው ባክአፕ ከሌለ በስተቀር ኮምፒውተር የሚባል ነገር እየቀረ ያለ አይመስልም። ብዙዎቹ ወድመው ተመልክተናል። የተረፈውን መዘረፉን የአካባቢው ባለስልጣናት ነግረውናል። የተዘረፈው በአብዛኛው በህወሀት ኃይሎች ቢሆንም የአካባቢው ማህበረሰብም በከፊል እነዚህን ንብረቶች ከዝርፊያ ለማውደም በሚል ወደ ቤቱ እንደወሰዳቸው፣ በከፊል ደግሞ ህብረተሰቡም የዘረፋቸው መኖራቸውንም ነግረውናል። እነዚህን የተዘረፉ ቁሳቁሶችን ከህብረተሰቡ የማስመለስ እንዲሁም ደግሞ በህወሀት ኃይሎች እንዳይዘረፉ ብለው በየቤታቸው የወሰዱ ሰዎችን እንዲመልሱ የማድረግ ስራ እየተሰራ መሆኑን ነግረውኛል ማለት ነው። እንግዲህ የህወሀት ኃይሎች እንደሚታወቀው ከዚህ ቀደም የእንደዚህ አይነት ጥፋቶችን እንደማይፈጽሙ በተደጋጋሚ ሲገልጹ የእንደዚህ አይነት ክሶችን ሲያስተባብሉ ከርመዋል ነገር ግን የአካባቢው ሰዎች እንደነገሩን እንግዲህ የዘረፋ እንዲሁም ደግሞ የውድመት ተግባራት በህወሀት ኃይሎች እንደተፈጸሙ ነግረውናል ማለት ነው ሀብታሙ አሁን ካለህበት ስፍራ ወይም ከደሴ ከተማ ብዙም ሳይርቅ ጦርነት እንደቀጠለና አሁንም ግጭት እንዳለ እየተሰማ ይገኛል ከዚህ ጋር በተያያዘ ያሉ መረጃዎችስ ምን ያክል ታማኝ ናቸው አሁ ሀብታሙ፣ እኔም እነዚህን መረጃዎች ለማጣራት የተለያዩ ሙከራዎችን ሳደርግ ነበር። በተለይ ጦርነቱ እየተካሄደባቸው እንደሆነ በሚነገሩ አንዳንድ አካባቢዎች በተለይም እንግዲህ ከፍተኛ ውጊያ ሲካሄድበት የነበረው የጋሽና አካባቢ በህወሓት ኃይሎች በድጋሚ በቁጥጥር ስር ውሏል የሚሉ መረጃዎች ሲወጡ ነበር የቆዩት። ነገር ግን እዛ አካባቢ ካሉ የመከላከያ ኃይሎች እንዲሁም ደግሞ የተለያዩ ግለሰቦች ለማጣራት ሙከራ አድርጌ ያለው በዛሬው እለትም በጋሸና አካባቢ የተወሰነ የህወሓት ኃይሎች ሊገቡ ሙከራ አድርገው እንደነበር እና በተለይ በዛሬው እለት አመሻሽ ላይ ያገኘሁት መረጃ የህወሓት ኃይሎችን ከዛ አካባቢ የመከላከያው ሰራዊትና ሌሎች የአማራ ክልል ኃይሎች ልዩ ኃይሉንና ሚሊሻውን ጨምሮ ከአካባቢው እንዳራቋቸው መረጃ ደርሶኛል ማለት ነው። ነገር ግን በአካባቢው አሁንም ውጊያዎች እየተካሄዱ እንዳሉ ነው የሚወጡ መረጃዎች የሚያመለክቱት። ነገር ግን ከመንግስት በኩል ይፋዊ መረጃ እስካሁን ድረስ ማግኘት አልቻልኩም። ሀብታሙ፣ ምናልባት ተጨማሪ መረጃ ስናገኝ የምናደርስ ይሆናል ማለት ነው ለአድማጭ ተመልካቾቻችን እጅግ በጣም አመሰግናለሁ። ኬኔዲ አባተ የአሜሪካ ድምፅ ዘጋቢ ከደሴ ከተማ በሰሜን ኢትዮጵያ ስለቀጠለው ጦርነት እንዲሁም ስላሉ ሁኔታዎች የሚመለከቱ መረጃዎችን ስላደረስክን በእጅጉና አመሰግናለን። መልካም ምሽት ይሁንልህ። እጅግ በጣም አመሰግናለሁ።